በክልሉ መተከል ዞን ማንዱራ ወረዳ ለአራት ዓመታት ያክል ከቀያቸው ተፈናቅለው በመጠለያ ጣቢያ የተሰባሰቡና ከማኅበረሰቡ ጋር ተቀላቅለው የቆዩ አርሶ አደሮች ወደ ቀያቸው ተመልሰው የግብርና ሥራቸውን ቢጀምሩም በማዳበሪያ እጥረት እንደተቸገሩ ለአሜሪካ ድምፅ ተናግረዋል። በማንዱራ ወረዳ የዴስኔ ቀበሌ ነዋሪ እንደሆኑ የተናገሩ አንዱ አርሶ አደር ከዘመድ አዝማድ ባገኙት ብድር ትራክተር በሄክታር 6,000 ብር ተከራይተው መሬታቸውን ቢያርሱም ማዳበሪያ ማግኘት እንዳልቻሉ ተናግረዋል። የቤንሻንጉል ጉሙዝ ክልል ግብርና ቢሮ በበኩሉ ወደ ክልሉ በቂ ማዳበሪያ እንዳልገባ ገልጸዋል። የቢሮ ኃላፊ አቶ ባባካር ሀሊፍ እንደሚሉት ከፌዴራል መንግስቱ ወደ ሦስት መቶ ሺህ ኩንታል የሚጠጋ አፈር ማዳበሪያ ተጠይቆ የቀረበው ግን አስራ አንድ ሺህ ኩንታል ብቻ ነው። ይቅርታ። የዚህን ዘገባ ዝርዝር አስቴር ምስጋናው ትነግረናለች። በቤንሻንጉልጉምዝ ክልል መተከል ዞን በማንዱራ ወረዳ ዳስኒ ቀበሌ ከአራት ዓመት በፊት ይኖር እንደነበር የነገረን አርሶአደር አቤል ተሻለ ተፈናቅሎ ይኖርበት ከነበረው ገነቴ ማርያም ቀበሌ ተመልሶ ዳስኒ የግብርና ስራውን ቢጀምርም በአፈር ማዳበሪያ ጥረት ስራውን መቀጠል እንዳልቻለ ይናገራል አራት ዓመት ቁመን አሁን እርሻ

አሁን ራሱ እንትን የለምን ለም የለም። በግብርና ባለሙያዎች በማንዱራ ወረዳ ጅግና ስላሴ በተባለ ቀበሌ እንደሚኖር የገለጸው አርሶ አደር አንሙት ምህረቴ በግንቦት ወር መሬቱን አርሶና አለስልሶ ማሽላ ለመዝራት ቢዘጋጅም በቂ ማዳበሪያ አለማግኘቱን ይናገራል። አሁንም ዳጉሳና ጤፍ ለመዝራት ቢዘጋጅም የማዳበሪያ ጥረት እንደገጠመው ያስረዳል። ለአራት ተከታታይ ዓመታት የእርዳታ እህል እየተሰፈረለት እንደቆየ የሚናገረው አንሙት በሚቀጥለው ዓመትም የእርዳታ እህል ጠባቂ ሊሆን እንደሚችል ይናገራል። የተፈነቀልነ ሁለት ሺ አስር ላይ ነው። አሁን ተመለከን ገብተን ራሱ የገባንም ገብተን ወደ ሰፈርም አልገባንም። አሁን የመግባት እድልም ነው አተር ፈለቀ ብንሸጥ ባንሸጥም ትንሽ እንኮለቀለም ትሆን ዘር ንዘር አለብንል። ያው ያለው ችግር ያው ማዳበሪያ ችግር አለ፣ ዘር ችግር አለ። ያው ሀብት ንብረት አልቆብን በሬ ነበሬ ያለው ጋር የተመደንም ነርፈው አትገቢ የለችም። ምንም አልደረሰችልንም። አሁን ለበቆሎ አንድ አንድም ነገር የለም። ሁሉም ነገር ምንም የለንም እኮ ማን ይሰጠናል? ምን እንበላለን? ግጫችን በረድ ይሞጣሉ። በዚሁ ጅግና ስላሴ ቀበሌ አርሶ አደሮችን ሙያዊ ገዛ እንደሚያደርግላቸው የሚናገረው ስሙ እንዳይጠቀስ የጠየቀን የግብርና ባለሙያ፣ የቀበሌው አርሶ አደር መሬቱን አርሶና አለስልሶ የአፈር ማዳበሪያ እየጠበቀ ነው ይላል። ዙሪያ ያለው ችግር እጅግ በጣም አሳሳቢ ነው። አሁን ላይ ያለ ነው እና ከዚህ በፊት ዶማ ጉሮራቸውን ሲገፍሉ ነበረ። አሁን ላይ ግን በራሳቸው ተስከልትረው አርሰው ራሳቸውንም ለመመገብ ሌላም ለመትረፍ ነው ፍላጎታቸው እና ለማሳካት ያለው ፍላጎት አሁን ባለው የግብአት እጥረት እጅግ በጣም ስጋት ውስጥ እንደዘነከጥቷቸው ነገ ወደፊት ላይ ከባድ ራብ ይገጥመናል የሚል ስጋት አለ። ይህንን የሚመለከተው ሁሉ ተረባርቦ መፍትሄ ቢሰጥ የሚል ነው እንደኛ የምናስበውና። ሌላው የዚሁ ቀበሌ ነዋሪ እንደሆነ የሚናገረው በላይ ባትጠቀሙ ምን ችግር ይፈጥራል የተፈለገውን ምርት አይሰጥም ሁለተኛ ደግሞ አያድግም ሙሉ ራሱ አያድግም ያው መሬቱ ተበልቷል ትንሽ ሞት እንትን ብሏል ድሮ ጀምሮ ስለታረሰ አሁን ብሏል። በቤንሻንጉል ጉምዝ ክልል የግብርና ቢሮ ኃላፊ አቶ ባብከር ሀሊፍ በክልሉ የማዳበሪያ እጥረት መኖሩን አምነው አርሶ አደሩ አማራጭ ሰው ሰራሽ ማዳበሪያዎችን እንዲጠቀም ጥሪ አቅርበዋል መዳበሪያ በጣም ጥቂት ነው። መዳበሪያ አሁን ለምሳሌ እኛ የጠበቅነው የጠየቅነው ወደ ሶስት መቶ ሺ ሁለት መቶ ሀምሳ ሺ እስከ ሶስት መቶ ሺ የሚሆን ነው። የተፈቀደልን መቶ አስራ አንድ ሺ ነው። መቶ አስራ አንድ ሺ ለዘጠኝ መቶ ሺ ሄክታር አይደርስም። የሚደርሰው ለመቶ አስራ አንድ ሺ ሄክታር ነው መዳበሪያ። ከዛ ቀሪው በፊት በሌላ በሌላ እና፣ መዳበሪያ ለሁሉም ዘር አይደለም የምንጠቀመው ለበቆሎ እና እንደተወሰኑ እንትኖቹ ነው የምንጠቀመው። ሌሎቹ ያለመዳበሪያ ነው የሚሰሩ። አብዛኛው ወደዛ ፎከስ የሚደረግበት ሁኔታ ይፈጠራል። ነው ባዮ ሰላሪ አለ። ምንድን ነው ይሄ? ኮምፖስ አለ፣ ፈርሚ ኮምፖስ አለ። ከዛ ደግሞ የእሳት ሲጋ ለ የጠረፈ ምርቶች በመጠቀም ወደዛ የሚገቡበት ሁኔታ የተፈጠረ ነው ያለ። በቤኒሻንጉል ጉምዝ ክልል በተለያዩ ጊዜያት በነበረው ግጭት ምክንያት የተፈናቀሉ ከአራት መቶ ሺህ በላይ ተፈናቃዮች ቀድሞ ይኖሩበት ወደነበረው ቀያቸው መመለሳቸውን ቢሮ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር